Thank you. เฮ้ that አባታችንና የመድኃኒታችን የኢየሱስ ክርስቶስን አባት እግዚአብሔርን እናወዳለን። ቅዱስ ምስጢርን ንቀበል ዘንድ አድለህናልና እናመሰግናለን። ለኃጢአት ወይም ለፍርድ አይሁን፣ ነፍስንና ስጋን ደመነፍስን ለማደስ ይሁን እንጂ ባዱ uh -huh.